ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ፣ ከአሜሪካ ድምፅ ዛሬ ምሽት አብራችሁን። ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ጋና ከፖርቱጋል የተጫወቱ ጨዋታ ላይ ለምሳሌ ያልሆነ ፔናልቲ ለሮናልዶ ተሰጥቶ፣ ያ ፔናልቲ በቫር ሳይታይ ያ ፔናልቲ እንዲመታ ተደርጓል። ቢያንስ በቫር የመታየት ዕድሉ ቢኖር ኖሮ በእኔ እይታ ያ ኳስ ካለፈ በኋላ ኮንታክት አድርጎ ነው ሩላ እንዲወደቀው በዛ ኳስ ፔናልቲው ተገኝቷል። እነዚህ እንደዚህ አይነት ክፍተቶች ታይተዋል። የሰማችኋት በዓለም አቀፍ ዳኝነት የእግር ኳስ ዳኝነት ያገለገለችውን በአሁኑ ሰዓት ደግሞ በጨዋታ ኮሚሽነርነት በመስራት ላይ የምትገኘውን ጌራ ወርቅ ከተማ ነው። ከእግር ኳስ ዳኝነት ብሎም ደግሞ ከዓለም ዋንጫ ጋር የተገናኙ ሀሳቦችን ትላውጠናል። በምሽቱ ይደመጣል። ይህንና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም አለው። ኤልያስ አስማለ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁ እንድትቆዩ አስቀድም የጋብዛለሁ። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ጌራ ወርቅ ከተማ በሀገርም ሆነ በዓለም አቀፍ ደረጃ በእግር ኳስ ዳኝነት ዘርፍ ከተሰማሩ ጥቂት ኢትዮጵያውያን መካከል አንዷ ናት። በካታር በመደረግ ላይ ያለውን የዓለም ዋንጫ አስታከን ስለ ዳኝነት ብሎም በዘርፉ ውስጥ ወጣት ሴት ኢትዮጵያውያን እንዴት መሰማራት ይችላሉ በሚሉት ጉዳዮች ላይ ለመነጋገር በስልክ መስመር ላይ አግኝተናታል። አስቀድማ ስለ እግር ኳስ ዳኝነት የሙያ ጉዞዋ በአጭሩ ትነግረናለች። ዓለም አቀፍ ዳኛ የሆንኩ በሁለት ሺ አስራ አምስት በፈረንጆች ነው እስከ ሁለት ሺ ሀያ ድረስ ማለት ነው። ከዛ ቀጥሎ በሁለት ሺ ሀያ ያው በመሀል ወልጌ ስለነበረ ወገብ ህመም አጋጥሞኝ ከዳኝነቱን አቁሜ ያለሁ ከዛ በኋላ የኮሚሽነርነት ስልጠና ወስጄ በክልል ላይ ቀድም ይሰራ ነበር እንደ ኦሮሚያ፣ ከዛ በመቀጠል እንደ ኢትዮጵያ እግር ኳስ ፌዴሬሽን በፌዴራል ደረጃ ለተዛሬ ሶስት ዓመት ጀምሮ አበሻ ሁለት ሺ አስራ ሁለት ጀምሬ ኮሚሽነርነት ነት ዛሬ እየሰራው ይገኛለሁ ማለት ነው። እንደው እስከ ዛሬ ድረስ በዳኝነት ወይንም ደግሞ በኮሚሽነርነት ካገለገልሽባቸው የዓለም አቀፍም ሊሆን ይችላል የሀገር አቀፍ ጨዋታዎች የተወሰኑትን መጠቃቀስ እንችል ይሆን? አዎ፣ በዓለም አቀፍ ደረጃ ያው የሁለት ሺ አስራ አምስት የኦሎምፒክ ማጣሪያዎች ሳውዝ አፍሪካ ላይ በተካሄዱ ውድድሮች አንድ ሁለት ጨዋታዎች መብራት እድል አጋጥሞኛል። እንዲሁም በኮንጎ ኪንሻሳ ላይ እነዚሁ የአፍሪካ ክለብ ማጣሪያ እንዲመጣሪያ ናቸው ያለው እዛ በኋላ ሌላ አድል ማጫወት እድሉን አላገኘው። ሀገር አቀፍ ደረጃ ያው በፕሪሚየር ሊጉ ያው ከዚህ በፊት ወንዶችን በምናጫወትበት ሰዓት በብሔራዊ ሊግ ደረጃ የወንዶችን ጨዋታ በዋና ዳኝነት እመራ ነበር። እዛ በኋላ ከጊዜ በኋላ ያው የሴቶች ሴት ዳኞች የወንዶች ጨዋታን እንድናጫወት በፌዴሬሽን በወጣ መመሪያ መሰረት ከዛ ከወጣን በኋላ የሴቶች ፕሪሚየር ሊግ ላይ ለረጅም ጊዜ ሰርቻለሁ፣ ወይም ደግሞ በሴቶች ፕሪሚየር ሊግ ላይ በኮሚሽነርነት ጦር በጨዋታ ታዛቢነት እሰራለሁ ማለት ነው። አንድ የእግር ኳስ ዳኛ ወይንም ደግሞ ኮሚሽነርም ሊሆን ይችላል፣ ጎበዝ ዳኛ ነው የሚባለው፣ ጎበዝ ኮሚሽነር ነው የሚባለው ምን አይነት ብቃቶችን ሲያስመዘግብ ነው? ጀምሪያ በዳኝነት ዙሪያ አንድ ዳኛ በጣም ጎበዝ ዳኛ ነው የሚባል በፊዚካል ፊትነስ ፊት ሲሆን ሜንታሊ ደግሞ የእግር ኳስ ህጎችን እና ደንቦችን ጠንቅቆ ማወቅና ማስያስ ተገበበር ማለት ነው። በተመሳሳይ ሁኔታ ወደ ኮሚሽነሩ ስትመጣም ኮሚሽነሩ የኢትዮጵያ አውታውታ ታዛቢ ዳኞቹን ለመገምገም ከዳኞቹ በተሻለ የህግ እውቀቱ ሰፊ፣ የግምገማ እውቀቱ ጠንቃቃ የሆነ መሆን አለበት። ሴቶች በእግር ኳስ ዳኝነቱ በተለይ ኢትዮጵያ ውስጥ ብዙ አይደሉም። ሴት ሆኖ አንዳንድ ጊዜ ደግሞ የወንዶችን የእግር ኳስ ጨዋታ መዳኘት ምን አይነት ፈተናዎች አሉት? እንዴትስ አድርጋችሁ ትወጡታላችሁ? አንችም ሆነ ጥቂት የምትባሉ ዓለም አቀፍ ዳኞች ስላላችሁ እውነትን ነው ለባይዜ ከጊዜ በኋላ ወር አምስት ዓመት ወዲህ ነው እንጂ ከዚህ በፊት ያው ሴት ኢንተርናሽናል ዳኞቻችን ያሉ የነበሩ ሴት ኢንተርናሽናል ዳኞቻችን የሀገሪቱን ፕሪሚየር ሊግ በብቃት እና በጥሩ ችሎታ ይመሩ ነበር። ያው ከጊዜ ጊዜ አዲስ ኮሚቴ በሚመጣ ጊዜ ሁሉም ኮሚቴ በራሱ መስፈርት አዲስ መስፈርት በማውጣት ስለዚህ እነዛን ሴት ጠንካራ ዳኞች ከወንዶች ውድድር እንዳይመሩ እና የሴት ጨዋታን ብቻ እንዲመሩ የሚል መስፈርት አውጥቶ ነው እንደዚህ አይነት ክፍተት የተፈጠረው እንጂ እውነቱን ለመናገር አሁንም ኢትዮጵያ ውስጥ የወንዶችን ጨዋታ በብቃት ሊመሩ የሚችሉ ዳኞች አሉ። ለምሳሌ አሁን ሊዲያን ብታውቃት ብታያት እየተፋፈሰ በዓለም አቀፍ ደረጃ እስከ ዓለም ዋንጫ ድረስ እየዳኘች ያለች አንድ እንቁ ሴት ኢንተርናሽናል ዳኛችን ነች። በሀገር አቀፍ ደረጃም በፕሪሚየር ሊጉ ላይ ብቸኛዋ ሴት ኢንተርናሽናል ሴት ዳኛ የሀገሪቱን ከፍተኛ የፕሪሚየር ሊግ ውድድር እየመራች ያለች ነች። ስለዚህ አሉ። አሁን ወደዛ መጠው ቢሰሩ ውድድሩን ፊት ሊያረጉ የሚችሉ ሊመሩ የሚችሉ ብቃት ያላቸው ሴት ዳኞቻችን አሉ። እንግዲህ ወደፊት የእግር ኳስ ፌዴሬሽናችን እነዚህ ብቃት ያላቸውን ሴት ዳኞች ወደ ወንድ ውድድር እንዲመሩልን ያመጡልናል ብለን ተስፋ ይኖረናል። እንግዲህ ካታር ላይ ዘንድሮ የዓለም ዋንጫ እየተከናወነ ይገኛል። እስካሁን የነበሩ ጨዋታዎችን በዳኝነት ረገድ ምን ይመስላሉ? እንደው የተሳሳተ ዳኝነት ነበረ የምትይበት አፍታ ክስተት ነበረ ወይ? እስካሁን ድረስ በተደረጉት ጨዋታዎች ውስጥ ያው ዳኝነት ክስተት ይኖረዋል። ማለት የሚዳኘው ሰው በሰው ነው እና ሰው ደግሞ ሰብአዊ ባህር ያለው ከዛ ውስጥ መሳሳት ነው። ስህተቶች ይኖራሉ። ግን ስህተቶቹ መጥፎ የሚሆኑት ምንድን ነው? ውጤት የሚያስቀይሩ ስህተቶች ሲፈጠሩ የአንድን ቡድን በዳኛ ውሳኔ፣ በተሳሳተ ውሳኔ ከአንድ ውድድር ላይ ማውጣት አይነት ነገሮች ስለሚኖሩ በዳኝነቱ ላይ አዎ፣ ጥሩ ዳኞች ነበሩ። ጥሩ ጎኖች አሉ። አንዳንድ የታዩ ክፍተቶችም አሉ። እንደ ክፍተት የሚነሳው ጉዳይ መካከል እንደው በአንቺ እይታ ይሄኛው ጨዋታ በዚህ በኩል ቢዳኝ ውጤቱ የተለየ ይሆን ነበር የምትዋለ ይሆን? ከዚህ በፊት በተደረጉት የጥሎ ማለፍ ጨዋታዎች ላይ ለምሳሌ ጋና ከፖርቱጋል በተጫወተ ጨዋታ ላይ ለምሳሌ ያልሆነ ፔናልቲ ለሮናልዶ ተሰጥቶ ያ ፔናልቲ በቫር ሳይታይ ያ ፔናልቲ እንዲመታ ተደርጓል። ቢያንስ በቫር የመታየት እድሉ ቢኖር ኖሮ በኔ እይታ ያ ኳስ ካለፈ በኋላ ኮንታክት አድርጎ ነው ሩላ እንዲወደቀው በዛ ኳስ ፔናልቲው ተገኝቷል። እነዚህ እንደዚህ አይነት ክፍተቶች ታይተዋል። ዛሬውን ዳኝነት በብራዚልና በክሮሽያ መሀል የተደረገውን ውድድር የመራውን ዳኛ ደግሞ ስናይ ማኔጅመንቱ ያለው ነገር የነበረው ነገር አስተማሪ የሚሆን ብዙ ነገሮችን ደግሞ እንደዚህ ተምረንብታል። እንግዲህ ዘንድሮ ለመጀመሪያ ጊዜ ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሴት ዳኞች የዓለም ዋንጫን እንዲመሩ ወስኗል። የተወሰኑ ሴት ዳኞችም ጨዋታዎችን መርተዋል። ይሄ በአጠቃላይ በዓለም ላይ ላሉ ሴት ዳኞች ያለው ፋይዳ ምንድን ነው? ይህን በማየት ሽሳንቺ ምን ይሰማሻል? በዓለም አቀፍ ደረጃ የሴት ዳኞች የዓለም ዋንጫን መሩ የመጀመሪያ ጊዜ ነው። ይህን በማየቴ እጅግ በጣም ደስተኛ ነኝ። ወደፊት እንደነሱ ተሻሉ እና ጠንካራ እንስት ዳኞች ጠንክረው ከሰሩ እስከ አለም ዋንጫው ድረስ የወንዶችን ጨዋታ መምራት እንደሚችሉ ማሳየታቸው ለሀገራችን የእግር ኳስ ፌዴሬሽን ትምህርት ይሰጣል ብዬ አስባለሁ። ምክንያቱም ሴት ዳኞች በረቱ፣ ከጠነከሩ እና ከሰሩ አለም ዋንጫ ድረስ ወጥተው ማጫወት የሚችሉ ከሆነ ሀገሩ በሀገር ውስጥ በሚደረጉ ትልልቅ ውድድሮች ላይ ሴት ዳኞችን አብቅቶ ውድድር እንዲመሩ ማድረግ እንደሚቻል ትልቅ ትምህርት ይሰጣል ብዬ አስባለሁ። ቆይታችንን ከማብቃታችን በፊት በእግር ኳስ ዳኝነት ዘርፍ በርካታ ኢትዮጵያውያን እንዲበራከቱ፣ በዘርፍ ውስጥ ያሉ ሴቶችም እንዲበዙ፣ እንደ ሀገርስ በስፖርቱ ዘርፍ ምን መደረግ አለበት ብለሽ ትመክሪያለሽ? እኔ እንደ ሀገር ቢሆን ብዬ የማስበውና አስተያየት መስጠት የምፈልገው ምንድን ነው በሀገራችን ተጨባጭ ሁኔታ የኢትዮጵያ ከኢትዮጵያ ነባር አንጻር ሴት ዳኞች አሁንም በርካታ ሴት ዳኞች በፌዴራል ደረጃ አንደኛ መምሪያ ደረጃ፣ በክልል ደረጃ የሚሰሩ ዳኞች አሉን። እነዛን ዳኞች በፌዴሬሽን በኩል አስፈላጊ የሆነ ድጋፍና ትብብር በተለየ እይታ ይሰጣቸው። ምክንያቱም እኔ ቀደም እንደገለጽኩለት ከወሊድ በኋላ በገጠመኝ ሕመም የሕመም ችግር ነው ከዳኝነት ራሴን ያገለልኩት። ሴት ልጆች ቤት ውስጥ ጫና ይበዛባቸዋል። ሴት ልጆች ቤት ውስጥ እናት ነች፣ ኃላፊነት ይበዛባታል። ከልጅ ጋር ያለ ኃላፊነት ቤተሰብ በማስተዳደር ሁኔታ ብዙ ጫናዎች ስለሚኖርባት ያንን ጫና ተገንዝቦ በሚገጥማቸው ማንኛውም ፊዚካልም የሆነ ሜንታሊ በዳኝነቱ ላይ የሚያስፈልጋቸውን እገዛ እንዲደረግላቸው በፌዴሬሽኑ በኩል አትኩሮት እንዲሰጠው ነው የምፈልገው። ምክንያቱም ጥሩ ጥሩ ዳኞች የምናያቸው አሉ። ነገር ግን ከወሊድ በኋላ ካለው ማህበራዊ የአኗኗር ዘዴ ከዚህ ከዚህ አንጻር ባክ ያደርጋሉ። ስለዚህ ዳኞችን ለማብዛት ሴት ዳኞቻችንን ለማብዛት እና ትልቅ ደረጃ ላይ ለማድረስ በተለየ ሁኔታ ሴት ዳኞቻችንን በተለየ እንክብካቤ ቢደረግላቸው ድጋፍ ሊደረግላቸው የሚል አስተያየት ለመስጠት እንፈልገው። እጅግ በጣም አመሰግናለሁ። ጌራ ወርቅ ከተማ ባለም አቀፍ የእግር ኳስ ዳኝነት፣ አሁን ደግሞ በእግር ኳስ ኮሚሽነርነት እያገለገልች ትገኛለች። ሀሳብሽን ስላጋራሽን በጣም አመሰግናለሁ። አመሰግናለሁ። ለመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ዶክተር ሚካኤል ሻውል በካንሰር ህክምና ረዳት ፕሮፌሰር ናቸው። ኢትዮጵያ ውስጥ ከዘመናዊ አኗኗር ዘዴ ጋር እየጨመረ ለመጣው የካንሰር ህመም ታካሚዎች ቁጥር እንዲሁም ከገንዘብ ድጋፍ ጎን ለጎን ሊደረጉ የሚችሉ ድጋፎችን በተመለከተ በማህበራዊ ድረገጻቸው ላይ ግንዛቤ ያስጨብጣሉ። ሳሙናና የሴቶች የንጽህና መጠበቂያዎች ከህክምና ሂደቱ ጋር ተያይዞ ለሚመጣው የጸጉር መርገፍ እንዲሁም ደግሞ የጡት መቆረጥ ሁኔታ ደግሞ ሊሆኑ የሚችሉ ሰው ሰራሽና ሰው ሰራሽ ጸጉርና ጡት ማስያዣዎች እንዲሁም ውስጥ ልብሶች አስፈላጊ መሆናቸውን ይገልጻሉ። እነዚህ ጉዳዮችም እነዚህ ቁሳቁሶችም በሰዎች አማካኝነት ሊለገሱ እንደሚገባም ያሳስባሉ። ኤደን ገረመው አነጋግራቸዋለች። አስቀድመው ራሳቸውን ያስተዋውቁናል። ዶክተር ሚካኤል ሻወል ለማባላለው በካንሰር ህክምና ረዳ ፕሮፌሰር ነኝ። የምሰራው ሀረማያ ዩኒቨርሲቲ ሀረር ነው በህይወት ባለ ሆስፒታል ካንሰር ሴንተር። እሺ፣ ዶክተር በጣም ነው የማመሰግነው ከኛ ጋር ጊዜህን ለመስጠት ፈቃደኛ ስለሆን። ለውይይታችን መነሻ የሚሆነ እንግዲህ በቅርቡ ማህበራዊ ሚዲያ ላይ ያጋራኸው አንድ ጽሁፍ ነው። ይህ ጽሁፍ የካንሰር ህሙማንን ልንረዳ ወይም ደግሞ ልናገዝ የምንችልባቸው በተለይም ደግሞ ለየት ያሉ ነገሮች ነጥቦችን ያስቀመጥከውና እስቲ እነሱን ነጥቦችና ሁኔታውን በማስተዋወቅ እንጀምር። እሺ፣ በጣም አመሰግናለሁ። ምንድነው ያው እንደ ካንሰር ሐኪም ያለነውም ብዛታችን በጣም ትንሽ ነው። ላይ ባደጉት ሀገሮች ያለው ስለ ካንሰር ያለው ግንዛቤ ስለ ካንሰር ያለው እውቀት በጣም ትልቅ ነው እና ሰው ራሱን ከመጠበቅ አንጻር ሰዎችን በካንሰር የተጠቁ የተያዙ ሰዎችን ከመርዳት አንጻር ያለው ሰፊ ርብርብ በጣም ትልቅ ነው እና እኛ እንደ ሀገር የመረዳዳት ባህላችን ጠንካራ የሚባል ቢሆንም ግን ለታካሚዎቻችን በተለይ ለካንሰር ታካሚዎች ያለው ደግሞ እይታ ድጋፍ በጣም ትንሽ ነው። ይሄ ኢቨን ሙስናን ራሱ ይሄ ካንሰር ነው፣ ይሄ እንደዚህ ነው ብሎ የሰዎችን በተለይ ታካሚዎቻችን የሚጎዳ ነገር የመናገር ነገር አለና እውቀቱ ብዙም አይደለም፣ በጣም በጣም ውስን ነው። ታካሚዎቻችን ደግሞ ቁጥራቸው በጣም እየበዛ ነው፣ በየአመቱ በተለይ ይሄ የአኗኗር ዘያችን እየጨመረ ስለመጣ በጣም በስፋት እያየን ያለን ነው። እና አሁን ግሎቦካን በሁለት ሺ ሀያ ባጠናው ጥናት ብቻ እንኳን የዓለም አቀፉ የካንሰር ጥናት አጥኚ ቡድን በአመት ኢትዮጵያ ውስጥ እስከ ሰባት ሰባት ሺህ ሰው በካንሰር ይያዛል። ያም ብቻ አይደለም እስከ ሀምሳ ሺህ ሰው ደግሞ በካንሰር ምክንያት ይሞታል። እኛም ደግሞ በየሆስፒታሎቻችን የምናየው ነገር ነው። በጣም ብዙ ታካሚ ነው እየመጣና እየታከመ ያለው እና እንደ ሐኪም ያው መድኃኒት ከመስጠት ውጪ ያው የጨረር ሕክምና የኬሞቴራፒ ሕክምና የተለያዩ የሆርሞናል ሕክምናዎችን ከመስጠት ውጪ ይሄ ስነልቦና ልቦናና ስነ አእምሮ ላይ በበቂ ሁኔታ እንደ ውጭዎቹ እንዳደጉት ሀገሮች እየሰራን አይደለም፣ ግን የምንችለውን ነገር ደግሞ እያደረግን ያለ ነው። የተሰሩትም ስራዎች ደግሞ በአብዛኛው ያሉት መሀል መዲናው ላይ አዲስ አበባ ላይ ነው። የኢትዮጵያ ካንሰር ማህበር የሚባል አለ። የኢትዮጵያ ካንሰር አሶሴሽን በጣም ትልቅ ስራዎች ይሰራል። ስፔሻሊስት ሐኪሞች ናቸው እንደዚሁ አቋቁመውት እየተሰራ ያለው እዛ ላይም ሬዚደንት ተማሪ ሆኜ እየዞርን ለማህበረሰቡ ስለ ካንሰር እናስተምርበታለን። እንደዚሁ በቀን እስከ አስራ ስድስት ታካሚዎች የካንሰር ታካሚዎችን ይዘው በተለይ ሴት ታካሚዎችን ግደበላሉ መጠጥ ያጠጣሉ ሳኒታሪ ፓድ ነ ንጽህና መጠበቂያ እቃዎችን ይለግሳሉ ከዛ ውጭ መኝታን ይሰጣሉ እና ብዙ እንክብካቤ ያደርጋሉ በዛ በዛ አስተማሪዎቻችን ያቋቋሙት ቦታ ስለሆነ ይህ እኳ አይነበር ከለካ ከምናክመው ውጪ ታካሚው በጣም እየተጎዳ ነው ያለው። ሜዳ ላይ ነው ወድቆ የሚኖረው ማለት ይቻላል። ለምሳሌ ከገጠር የሚመጡ እናቶች ብዙ ጊዜ ባሎቻቸው፣ ልጆቻቸው ማሳደግ ስላለባቸው እዛው ገጠር ላይ ነው የሚቀሩ እና ታካሚዎቹ ሲመጡ ለብቻዎቻቸው ነው በሽታው ጋር የብቸኝነት የስነ ልቦና የስነ አእምሮ ጫና ይደርስባቸዋል። እዛ ላይ በህብረተሰቡ የመገለል በሽታው በራሱ የሚያመጣቸው ለምሳሌ እብጠት ሊሆን ይችላል፣ ማት ፈሳሽ ማውጣት ሊሆን ይችላል ከዛ ውጪ ደግሞ በአይን የማይታዩ ሽታዎች ሊያመጣ ይችላል በሽታው። እና በዛ ምክንያት በማህበረሰቡ የተገለሉ ይሆናሉ እና ቢያንስ እስኪ ይህ ነገር በሐኪም ፔጅ ላይ ቢመጣ ሰዎች ይማሩበታል ብዬ ስላሰብኩ ነው። እንግዲህ እጅግ ብዙ ተግዳሮቶችን አንስተሃል። ከዚህ በተጨማሪም ደግሞ ምናልባት አሁን ይሄ በሕሙማን ላይ ነው ያነሳኸው ተግዳሮ ያሉት ችግሮች ማለት ነው። አስታማሚዎችም ግንዛቤ እጥረት የተነሳ ለካንሰር ሕሙማን ምን ማድረግ እንዳለበት ምን አይነት ድጋፍ እንደሚያስፈልግ አይታወቅም። አስታማሚዎች ማህበረሰቡ ምን መገንዘብ ይችላል? በምን መንገድስ ነው ማገዝ የሚችለው? ጥሩ ጥያቄ ነው። ይህ ነው ው ሜይሊ መሰረታዊ ምን ይላል መሰረች የእኛ ትልልቆቹ መጽሐፎች የካንሰር መጽሐፎች ካንሰር ይዘ ፋሚሊ ዲዚዝ ይላሉ። ያ ማለት ምንድን ነው? ካንሰር የቤተሰብ በሽታ ነው። ኢቨን ቤተሰብን ብቻ ሳይሆን ጎረቤትንም ያው ዙሪያውን ኮሚኒቲውን አፌክት ሊያደርግ ይችላል። ይሄ የተባለበት ምክንያት አለው። አንድ ሰው እንደ ቤተሰብ በካንሰር የተጠቃ ሰው ካለ ሕክምናው በተፈጥሮ ውድ ነው። ቴራፒ ራዲዮ ቴራፒ ምንላቸው ሕክምናዎች በጣም ኤክስፔንሲቭ ናቸው እና ኢኮኖሚካሊ ቤተሰቡን ይጎዳሉ እንደመጀመሪያ ያም ብቻ አይደለም። በተለይ ደረጃቸው ጨምሮ የሚመጡ ደግሞ ከሆነ እኝም የቤተሰብ መሪ የምንላቸውን አካላቶች ስነልቦና ልቦና ስነ አእምሮ የሚነካ ነገር ይመጣል። ለምን ከዚህ በሽታ የመዳን እድሉ ያነሰ ስለሚሆን በተለይ ደረጃቸው የጨመሩ ካንሰሮች ላይ በሚመጣበት ጊዜ አይደለም። እንደ ማህበረሰብ ደግሞ ያለው ለካንሰር የተቀመጠ ነገር አለ። ካንሰር አይድንም፣ በካንሰር ከተያዘ በቃ ከዚህ በኋላ አማራጭ የለም ምናምን የሚል በተለይ እኛ ሀገር ያለ የግንዛቤ በጣም ትልቅ እጥረት ስላለ፣ በዚህ ምክንያት ሰዎች ወደ ህብረተሰቡ ወደ ኮሚኒቲው የመምጣት ነገራቸው በጣም የቀንሰ፣ የግንዛቤ ውጥረቱ በጣም በስፋት ስላለ ታካሚዎቻችንን ብቻ ሳይሆን ሙሉ ቤተሰቡን እንዲሁም ማህበረሰቡን የሚጎዳ ነገር ሆኖ አግኝተነዋል። እና እንዲሁም ደግሞ በራሳችንም እየሄደን እናስተምር ነበር፣ ግንዛቤ መስጠት፣ በተለይ ቅድመ ምርመራ። ደስ የሚለኝ ይሄ ምዕራባውያን ላይ ያለው ምዕራባውያን ዓለም ላይ ያለው ነገር ምንድነው፣ ቅድመ ምርመራ የሚባል ነገር አለ ወይም ደግሞ ምሳሌ በነሱ በየወሩ መድበው ከፋፍለው ካንሰሮቹን የሚያስተምሩበት ሰዎች ኢንጌጅ የሚያደርጉ ለምሳሌ ኦክቶበር መንዝ በፈረንጆቹ ጥቅምት ወር ብረስ ካንሰር አዌርነስ መንዝ ነው ስለጡት ካንሰር ግንዛቤ የሚሰጣጡበት ነው። እዛ ላይ ምርመራ እንዲያረጉ ትልቅ አስተምረው ያደርጋሉ። ያን ብቻ አይደለም፣ በማህበረሰባቸው የተጎዱ እንስቶች ሴቶች ካሉ ከግንዛቤ ውጪ ከቅድመ ምርመራ ውጪ ደግሞ ሰፖርት ያደርጋሉ ማለት ነው። በገንዘብ ገንዘብ ብቻ አይደለም ሰውን የሚረዳው ነኝታ አካሚት በገንዘብ ብቻ ሳይሆን ኢሞሽናሊ ለምሳሌ ሰውን ማቀፍ ሀቅ ማረግ በትልቁ ሰፖርት ነው ለሰው ልጅ። እኛ እንደ የምንለዋለን ሳይንሱ ሰዎች በሚጠቃቀፉበት ጊዜ ኦክሲቶሲን የሚባል ላፕ ሆርሞን የሚባል ይመነጫል ይባላል እና ሰውን አለውል ማለት አንድ ነገር ነው በማህበረሰባችን ያለ ማበረታቻ ትልቁ እሱ ነው መጠያየቅ እድር ቢባል ትላ የተለያየ ነገሮች የምናደርጋቸው ነገሮች እነሱን ስለሆኑ እኛ ሀገር በብዛት ያው በስፋት የተለመደው ምንድነው ደም መለከስ ያም ብቻ ሳይሆን ደግሞ እንደዚህ ስነ ልቦና ለምሳሌ ዩሮፕ ላይ ደግሞ የተለመደው ምንድነው እነ ልክ አንድ ሰው ዲያግኖስ በሚደረግበት ጊዜ ቻፔሮንዝ የሚባሉ አሉ በሃይማኖት እኛ ሼኪ ቄስ እንደምንለው ከዛ ውጭ ደግሞ ክሊኒካል ሳይኮሎጂስቶች ምናምን እና ህክምናውን ሙሉ ያደርገዋል። ሙሉ ቤተሰቡ የሚታከምበት እነኚህ ሰዎች በሃይማኖቱም፣ በመንፈሳዊውም፣ በስነ አምሮም፣ ስነ ልቦናም፣ በክሊኒካል ሳይኮሎጂ ሙሉ ቤተሰቡ ተሰብስበው የሚወያይበት፣ በሽታው ምንድን ነው? እንዴት ነው የሚታከመው? ምን ማድረግ እንችላለን? ይህ ፍረስትሬትድ እንዳይሆኑ፣ ጭንቅላታቸው እንዳይጨናነቅ እና ስትረስ ፍል ኢንቫሮንመንት እንዳይፈጠር ሙሉ ቤተሰቡ የሚሰበሰብበት መንገድ እና ስለ ካንሰሩ የሚማማሩበት መድረክ ሁሌ ያደርጋሉ ማለት ነው። ለእሱ ራሱ ያለው የጀነራል ፕራክቲሽነሮቻችን ያላቸው አፕሮች በጣም ጥሩ አይደለም። ካንሰር ላይ ያለው ነገር፣ ካንሰር መዳን እንደሚቻል፣ ካንሰር እንዴት መታከም እንደሚችል፣ እንዴት ካንሰር ታካሚዎችን መቅረብ እንዳለባቸው ያለው ነገር በጣም ፋርፌች ነው፣ በጣም ወደኋላ የቀረ ነው እና ያንን ነገር ለማስተማርም ነው እኔ አሁን ሀኪም ፔጅ ላይ ይህንን ነገር ፖስት ያደረጉት እና ሜቢ ደግሞ ሰዎች ሼር ቢያደርጉ በጣም ሲምፕል የሚመስሉ ለምሳሌ ቴክስት መላክ ፖስት ካርድ መስጠት ለታካሚዎች እንዲሁ ደግሞ እነሱ ሲመጡ አንድ ሰው ካንሰር ታካሚ እንደሌላው ኢንፌክሽን እንደያዘው ታካሚ አይደለም አፕሮች ማድረግ ያለባቸው እና ያ ሰው ህይወቱ ብዙ ነገሩ የሚያመሰቃቀል በሽታ ነው ሊይዘው የሚችለው እና ሰዎች ደንግጠውም ሊመጡ ስለሚችሉ አፕሮቻቸው ጥሩ መሆን እንዳለበት ነው ለመመካከል ሰፊ አሁን እንግዲህ ብዙ ጊዜ በየቤታቸው እንደ ግለሰቦች ይኖራሉ። ይህንን ድጋፍ መስጠት የሚፈልጉ ማስያዣ ባንኮች ወይም ደግሞ ይህን መሰል በጎን የሚመጡ ድጋፎችን ጸጉርም ሊሆን ይችላል፣ ልብሶች የውስጥ ልብሶችም ሊሆን ይችላል፣ የንጽህና መጠበቂያዎችም ሊሆን ይችላል። እነሱን ለማሰባሰብ ድጋፍ ለማድረግ የተቋቋመ ራሱን የቻለ ተቋም ያለ አይመስለኝም። ስለዚህ እንደ ግለሰብ ፍላጎቱ ያላቸው ሰዎች መርዳት የሚፈልጉ በምን አይነት መልኩ ነው ሊታገዝ የሚችሉ ትላለ እስከዛው ድረስ እውነት ነው ያው ተጠንክሮ እስካሁን አልመጣም። ያው በገቨርንመንት በመንግስትም ደረጃ ያው የተሰራው ስራ ዋናውን ሕክምና ከመስጠት ውጭ መደጋገፉ ላይ ብዙ አልተሰራበትም እና እየተሰራም ያለ ነገር ነው። እውነት ለመናገር ያው ካንሰር ሕክምና ከዛሬ አስር አመት በፊት የነበረው እና አሁን ያለበት ይዞታ በጣም ትልቅ ስፋት አለው። ቢያንስ ብዙ ሐኪሞች ፈርተዋል። እንዲሁም የሕክምናውም እየሰፋ ያለበት ሁኔታ ነው ያለው ቢያንስ በየክልሉ በጣም ሰፍቶ ነው የሚገኘው። አሁን ቆንጆ ነው የተወሰኑ ናቸው ያሉት። አሁን የኢትዮጵያ ካንሰር ማህበር፣ ማቴዎስ ወንዱ፣ ዓለም ፀሀይ እንደዚህ የሚባሉ ፒንክ ሎተስ፣ በጣም የተወሰኑ ናቸው እና ስርም የሚሞሉ አይመስለኝም። ሆነን ለመናገር ማህበሮቹም እነሱም ደግሞ ያለባቸው ታስክ እና ይሄ ኃላፊነት ሪስፖንሲቢሊቲቸው በጣም ብዙ ስለሆነ እንደዚህ አይነት ሰርቪሶች ላይ ላይ ኢንጌጅ አያደርጉም እና ነ ቅድም የተነሱት ነጥቦች የብራ ባንክ ለምሳሌ ጡት ማስያዣን ለጡት ካንሰር ታካሚዎች መስጠት ከዛ ውጪ ደግሞ ይሄ መለገስ በተለይ ኬሞቴራፒ የሚባለውን ሕክምና የወሰዱ ሴቶች መድኃኒቱ ምክንያት የሚመጣ የፀጉር መመለጥ ይደርስባቸዋል እና ስነ ጊዜ ጊዜያዊ ነው። የዛን ሰዓት ዊግ ቢሰጣቸው ይሄ ሳይኮሎጂካል የሆነውን ስነ አምሮ ስነ ልቦና ጫና በጣም ይቀንስላቸዋል እና እንዲሁ ለአንድ ሰው ራሱ አንዳንድ ሰዎች ሆስፒታል ላይ መጣው ምን ያደርጋሉ? የህክምና ወጪን ይሸፍናሉ። ሆስፒታል ላይ ያዩትን ነገር ነው ወደፊት ያመጣውትና ሰዎች መወያየት ቢችሉ በዚህ ነገር መርዳት ቢችሉ፣ እና በአካል ደግሞ በግል አንድ ሰው መርዳት ከፈለገ እነኚህ ማህበሮች አሉ። እነሱን ራሱ ተደዋውሎ ከእነሱ ጋር እነሱ ማህበር ላይ የሚረዱ ሰዎችን ኢንቮልቭ አድርጎ ለእነሱ ጡት ማስያዣ መስጠት፣ ዊግ መስጠት ይቻላል፣ ብዙ ነገር ማድረግ ይቻላል። በተለይ ዲያስፖራው እና ከኢትዮጵያ ውጭ ያለው ሰው ደግሞ ብዙ ነገር መርዳት ይችላል። እና ካንሰር ታካሚዎችን እባካችሁ እናስባቸው ለማለት ያክል ነው። እሺ፣ ዶክተር ሚካኤል ሻውል በጣም ነው የማመሰግነው ስለነበረን ቆይታ። እኔማ በጣም አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በዝግጅቶቻችን ላይ ሀሳብ አስተያየት መስጠት ብትፈልጉ እኛን እንዴት ማግኘት እንደምትችሉ የሚጠቁማችሁን መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ተመልሰናል። በመቀጠል ደግሞ ዓለም አቀፉን የካታር የዓለም ዋንጫንና ሌሎች ጉዳዮችን የተመለከቱ የስፖርት ዜናዎችን ሊያጋራን ኬኔዲ አባተ መስመር ላይ ይጠብቀናል። በካታሩ የዓለም ዋንጫ አዳዲስ ታሪኮችን በመጻፍ ላይ የምትገኘው ሞሮኮ ዓለም አቀፍ ውዳሴ እየተቸራት ነው። ሞሮኮ ለዓለም ዋንጫ ግማሽ ፍጻሜ የደረሰች የመጀመሪያዋ አፍሪካዊና የአረብ አገር እንደመሆኗ የተለያዩ አድናቆቶች እየጎረፉላት ይገኛሉ። የአትላስ አንበሶች በሚል ቅጥል ስም የሚታወቁት ሞሮኮዎች ፖርቱጋልን አንድ ለዜሮ ድል አድርገው ግማሽ ፍጻሜውን መቀላቀላቸውን ተከትሎ ደጋፊዎቻቸው በደስታ ሲሰክሩ የሞሮኮ ባንዲራ በዓለም ዙሪያ በሚገኙ ከተሞችም ታይቷል ከሞሮኮ ከተሞች ራባትና ካዛብላንካ ጀምሮ እስከ ለንደንና ፓሪስ ጎዳናዎች ብዙዎች አደባባይ በመውጣት ደስታቸውን ገልጸዋል። የዓለም የፖለቲካ መሪዎችም በዚህ ውድድር በፊፋ የዓለም ደረጃዎች የመጀመሪያ አስሩ ውስጥ የሚገኙትን ቤልጂየምን፣ ስፔንንና ፖርቱጋልን ያሸነፉትን የአትላስ አንበሶች አወድሰዋል። የቻድ ፕሬዝደንት ማሐማድ ኢድሪስ ዴቢ በትዊተር ገጻቸው ላይ ባሰፈሩት የአድናቆት ጽሁፍ ታሪካዊና ያልተለመደ የ2022 የዓለም ግማሽ ፍጻሜ ለስላሳ አንበሶች ብቃት የመላው አፍሪካ ነው። ለታላቁ የፍጻሜ ውድድር እንዲደርሱ ለአፍሪካ ተወካዮች ሙሉ ድጋፍ አለን። አፍሪካ የዓለም ሻምፒዮን ትሆናለች። አዎ ይቻላል፣ ኢንሻላ ብለዋል። የዱባዩ ሼክ መሐመድ ቢን ራሺድ በዓለም ዋንጫው ከሞሮኮ ልቆ የሚሰማ ድምጽ የለም ሲሉ፣ የኢራቅ ጠቅላይ ሚኒስትር መሐመድ ሺአ አልሱዳኒ የወንድሞቻችንን ደስታ እንጋራለን ሲሉ በትዊተር ገጻቸው አስፍረዋል። እንደ ሮይተርስ ዘገባ የፍልስጤም ጠቅላይ ሚኒስትር መሐመድ ሽታ ጉባኤ ደግሞ አረቦች ሲደሰቱ ደስ ይለናል ሲሉ ድሉን አወድሰዋል። ሁለቱ ተቀናቃኝ የፍልስጤም ፓርቲዎች ፋታህ ና ሀማስ የእንኳን ደስ አላችሁ መልእክት ልከዋል ሲልም ሮይተርስ ዘግቧል። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ አልዱቤባ ከሞሮኮ ባንዲራ ምስል ጋር የሞሮኮ ብሔራዊ ቡድን ለዓለም ዋንጫ ግማሽ ፍጻሜ በመድረሱ እንኳን ደስ አለን ሲሉ በትዊተር ገጻቸው አስፍረዋል። የዮርዳኖስ ንጉስ አብዱላህ ሁለተኛ ደግሞ ለሞሮኮ ንጉስ መሐመድ ስድስተኛ ስልክ በመደወል እንኳን ደስ አለውት ብለዋል። በትዊተር ገጻቸው ላይ የአትላስ አንበሶች ለዓለም ዋንጫ የግማሽ ፍጻሜ ውድድር ያለፋችሁ የመጀመሪያው የአፍሪካ ና የአረብ ቡድን በመሆናችሁ እንኳን ደስ አላችሁ ያሉት ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። መልካም ምኞታቸውን የገለጹ ሌሎች ሀገራትና መሪዎችም አሉ። ከዚህ ቀደም በተለያዩ ጊዜያት ሶስት የአፍሪካ ሀገራት ለሩብ ፍጻሜ ደርሰዋል። ካሜሮን በ1990፣ ሴኔጋል በ2002 ና ጋና በ2010። ነገር ግን ከአሁኑ የሞሮኮ ስኬት በፊት ግማሽ ፍጻሜን ያሳካ የአፍሪካ ሀገር የለም። የአፍሪካ እግር ኳስ ኮንፌዴሬሽን በትዊተር ገጹ ላይ አህጉራዊ ታሪክ በአትላስ አንበሶች እንዴት ያለ ስኬት ነው ብሏል። በግማሽ ፍጻሜው ሞሮኮ ከፈረንሳይ ጋር የምትገናኝ ሲሆን ድል ከቀናት ለፍጻሜ በመድረስ ሌላ ታሪክ ትሰራለች። የመጨረሻ አራቱን የተቀላቀሉት ሌሎች ሀገራት አርጀንቲናና ክሮኤሺያም እርስ በርስ ይገጥማሉ። ነገ ማክሰኞና በቀጣዩ ቀን ረቡእ የሚካሄዱትን ሁለት የግማሽ ፍጻሜ ቀዳሜ ጨዋታዎች ጨምሮ የካታር 2022 የዓለም ዋንጫ ሊጠናቀቅ አራት ጨዋታዎች ብቻ ይቀራሉ። ቡድናቸው ከዓለም ዋንጫ መሰናበቱን ተከትሎ የተለያዩ አሰልጣኞች ከስራ ተሰናብተዋል። የብራዚሉ አዴኖር ሊዮናርዶ ባቺ፣ የኔዘርላንድሱ ሉዊ ቫናል፣ የሜክሲኮው ጄራርዶ ማርቲኖ፣ የቤልጅየሙ ሮቤርቶ ማርቲኔዝ፣ የጋናው ኦቶ አዶ፣ የደቡብ ኮሪያው ፓውሎ ቤንቶ፣ የስፔኑ ሉዊስ ኤንሪኬ እስካሁን የተሰናበቱ አሊያም ከቡድናቸው በፈቃዳቸው የተለያዩ አሰልጣኞች ናቸው። ከእነዚህ መካከል ጥቂቶቹ ከቡድናቸው የተለያዩት ግባቸውን ሳያሳኩ በመቅረታቸው ወይም የሚጠበቅባቸውንና ቃል የገቡትን መፈጸም ባለመቻላቸው ሳይሆን ከውድድሩ ፍጻሜ በኋላ እንደሚለቁ አስቀድመው በደረሱት ስምምነት መሰረት እንደሆነ ተናግረዋል። የጋናው ኦቶ አዶ፣ ቲቴ በሚል ቅጽል ስሙ በይበልጥ የሚታወቀው የብራዚሉ ሊዮናርዶ ባቺ እና የቤልጂየሙ ማርቲኔስ ከውድድሩ በኋላ ለመልቀቅ ቀድመው እንደወሰኑ የተናገሩ አሰልጣኞች ናቸው። በመጨረሻም ከካታሩ የዓለም ዋንጫ መረጃዎች ስንወጣ የዩናይትድ ስቴትስን የሴቶች ብሔራዊ ቡድን እናገኛለን። የአገሪቱ የሴቶች ብሔራዊ ቡድን ላለፉት አምስት ዓመታት ይዞ የቆየውን የፊፋን የዓለም ደረጃዎች ሰንጠረዥ መምራቱን ቀጥሏል። ቡድኑ ካለፉት አራት ጨዋታዎች በሶስቱ ቢሸነፍም ነገር ግን የፊፋ የዓለም ደረጃ ሰንጠረዥን የበላይነት እንደያዘ ቀጥሏል። ይሁን እንጂ በዩናይትድ ስቴትስና ሁለተኛ ደረጃ ላይ ባለችው በጀርመን መካከል ያለው ልዩነት እየጠበበ ነው። እንደ ጎርጎሮሳውያኑ ከ2017 ጀምሮ የዩናይትድ ስቴትስ ሴቶች ብሔራዊ ቡድን በፊፋ ደረጃ ስጣት ቀዳሚውን ደረጃ ይዞ ቆይቷል። ጀርመን ስዊድንን በመቅደም ሁለተኛ ላይ ስትሆን፣ እንግሊዝና ፈረንሳይ ተከታዮቹን ደረጃዎች ይዘዋል። ካናዳ ከስፔን ቀድማ ስድስተኛ ደረጃ ላይ ተቀምጣለች። ብዙ የአውሮፓ ቡድኖች ደረጃቸውን ከፍ እያደረጉ በቀዳሚዎቹ ስፍራዎች እየተቀመጡ ሲሆን፣ ከአስር ምርጥ ቡድኖች ውስጥም ስድስቱ የአውሮፓ ቡድኖች ናቸው። ፊፋ እንደገለጸው በታሳሱ የደረጃ ሰንጠረዥ 211 አባል ማህበራት ውስጥ 187ቱ ተካተዋል። ይህም በእስካሁኑ ሂደት በሴቶች ብሔራዊ ቡድን የደረጃ ሰንጠረዥ ውስጥ ከተካተቱት ከፍተኛው ቁጥር መሆኑን አስታውቋል። በዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ጣቢያው፣ የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ አብሬያችሁ ቆየሁት ሀብታም ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። መልካም ምሽት ይሁንላችሁ።